የካቲት ወርሃ ፌብርዋሪ በዩናይትድ ስቴትስ የጥቁሮች ታሪክ ወር ነው። ብዙዎች በወደቁበት በተቀደሰው የዌስት ቨርጂኒያው ሃርፐርስፌር ምድር በጃን ብራውን የተመራ አንድ ቡድን የዩናይትድ ስቴትስን ጦር ይዞታዎች ተቆጣጠረ። የሃርፐርስፌር ብሔራዊ ፓርክ ዋና የታሪክ ተመራማሪው ዴኒስ ፍራይ የባርነት ተቃዋሚውን ጃን ብራውን እና ጓዶቹ ያንን የአሜሪካ የጽልመት ዕድሜ ለማብቃት የጀመሩትን የትግል ታሪክ ያስታውሳሉ። በ19ኛው መቶ ክፍለ ዘመን አጋማሽ ጃን ብራውን እኮ በጣም የተበሳጨ አሜሪካዊ ነበር። ባርነትን የማስወገጃው ብቸኛ መንገድ ተቋሙን በዓመፅ ማስወገድ ነው ብሎ ያምን ነበር። በጦርነት መደምሰስ፣ መንግሥቱን ለመገልበጥም ብራውንና ሰዎቹ ከዩናይትድ ስቴትስ ጦር ላይ መቶ ሺህ የነፍስ ወከፍ ጥብመንጃዎችን ለመዝረፍ ለጥቁር ባሮችና ለጸረ ባርነት ነጮች ለማከፋፈል አቀዱ። ያኔ በአንዳንድ የዩናይትድ ስቴትስ አካባቢዎች ባሪያ ፍንገላና መያዝ የተፈቀደና ሕጋዊ ነበር። የተወሰኑት ታጥቀው ወደ ሰሜን ወንዝ ሊሻገሩ፣ ቀሪዎቹ ደግሞ እዚያው ሆነው ሊከላከሉና ድጋፍ ሊሰጡ ሆነ ሐሳቡ። ጃን ብራውን የጦሩን ይዞታ ሃርፐር ስፌር ላይ ከተቈጣጠረ ከሰላሳ ስድስት ሰዓታት በኋላ አንድ ባሕር ወለድ ኮማንዶ ኃይል አካባቢውን ከበበና እጁ ተያያዘ። ከዚያም ለፍርድ ቀረበና በሞት እንዲቀጣ ተወስኖ ፍርዱ በስድስት ሳምንታት ውስጥ ተፈጻሚ ሆነ። አንዳንዶች ጨካኝ አምባገነን ነው ይሉታል። ጃን ብራውንን ሽብርተኛ ነው ያሉትም አሉ። የለም ይላሉ ሌሎች ደግሞ። ጃን ብራውን የነጻነት ታዋጊ ነው፣ ጀግና ነው፣ በጀብዱም ሲታወስ ይኖራል የሚሉ ብዙዎች ናቸው። እነሆ የአርነት አዋጁ ተመትቶ ባርነት ከሀገረ አሜሪካ በይፋ ከተወገደ አንድ መቶ ሃምሳ ዓመታት ተቈጠሩ። የአሜሪካ ታሪክ የጥቁሮች ታሪክ ነው፣ የጥቁሮች ታሪክም የአሜሪካ ታሪክ ነው። ለዛሬው ነጻነት በተለያዩ መንገዶች የታገሉና መሥዋዕት የከፈሉ ጥቁሮች ቁጥራቸው ጥቂት አይደለም።